ይህ የአሜሪካ ድምፅ ሬዲዮ ጣቢያ ነው። የአሜሪካ ድምጽ ራዲዮ ጣቢያ ነው። አድማጮች፣ የቴክኒክ እክል ገጥሞናል። ኮምፒውተራችን እስከሚሰራ ድረስ ዜና እናቀርባለን። ጠቅላይ ሚኒስትር አብይ አህመድ ስልጣን ከያዙ አንስቶ የመጀመሪያቸውን ቃለ ምልልስ በተለይ ከአሜሪካ ድምጽ አገልግሎት ጋር አድርገዋል። ሙሉን ቃለ ምልልስ በዕለቱ አብይ ርዕስ እናሰማለን። ጸረ መንግስት መፈክሮችን የሚያሰሙ የሱዳን ወታደሮች መሀል ካርቱም በሚገኘው አል ሃዋ በተባለው የግብይት ማዕከል አካባቢ ተሰልፈው ለሰላሳ ዓመታት ያህል የዘለቀው ወታደራዊ አገዛዝ እንዲያበቃ ጠይቀዋል። ባለፈው ታህሳስ ወር በተጀመረው የሱዳን አብዮት የተገደሉትን ሰዎች በማሰብ የእኛ ሰዎች መስዋዕት ሆነዋል፣ እኛም ስራችንን ልናጣ እንችላለን በማለት መፈክሮች አሰምተዋል። የተቃውሞ መሪዎች የሱዳን ወታደራዊ ጁንታ ስልጣኑን ለሲቪል መንግስት እንዲያስረክ በመጠየቅ በአገር አቀፍ ደረጃ ከዛሬ ጀምሮ የሁለት ቀናት አድማ እንዲካሄድ ጥሪ አድርገዋል። የረጅም ጊዜው ፕሬዚደንት ዑመር አልበሽር ባለፈው ወር ከስልጣን ከተወገዱ ወዲህ ወታደራዊ ኃይል ስልጣን መያዙ የሚታወስ ነው። የሙያ ድርጅቶች ውህደትና የፖለቲካ ፓርቲዎች ናቸው የአሁኑን አድማ የጠሩት። በወታደራዊ ጁንታና በውህደቱ መካከል ሲካሄድ የቆየው ንግግር ከሽፏል። ወታደሮቹ በሰላማዊ ተቃውሞ ላይ ቶክስ ከፍተው በርካታ የተቃውሞ ሰልፈኞች ከተገደሉና በመቶዎች የሚቆጠሩ ከቆሰሉ በኋላ ነው ንግግሩ ያቆመው። የኢትዮጵያ ምጣኔ ሀብት ልንወረወርበት ከነበረው አዘቅት የማገገም ሁኔታ አሳይቷል ሲሉ ጠቅላይ ሚኒስትር አብይ አህመድ ከአሜሪካ ድምጽ ጋር በተለይ ባደረጉ ቃለ ምልልስ ተናገሩ። እርሳቸው ወደ መንበረ ሥልጣኑ ከመዝለቃቸው በፊት ከነበረው ጊዜ ጋር የአሁን ሁኔታዎችን ማነጻጸር አስቸጋሪ መሆኑን ጠቅላይ ሚኒስትር አብይ ቢጠቁሙም አሁን ግን የሰላም አየርና የእፎይታ መንፈስ እንዳለ አመልክተዋል። ፍላጎት ዘወትር የማይቆም መሆኑን ጠቅላይ ሚኒስትሩ ገልጠው በዚያው መጠንና ጥረት ስራውንም እንዲያድግ ለማድረግ እንደሚሰሩ ፣ ተጨብጧል ያሉት መልካም ነገር ሁሉ እንዲሰፋና ሁሉንም እንዲነካ ለማድረግ እንደሚጥሩም ተናግረዋል። እርሳቸው ወደ መንበረ ስልጣኑ የዘለቁበት ጊዜ አገሪቱ የነበረችበት እጅግ አሳሳቢ ሁኔታ እንደምን ተስፋ እንዳላስቆርጣቸውና ተስፋቸው እስከ የት እንደመጣ የተጠየቁት ዶክተር አብይ በፈጣሪ በአገሬና በሕዝቤ ምንጊዜም ተስፋ አልቆርጥም ነው ያሉት። የኢትዮጵያ አምላክ የዘገየ ቢመስልም ይቀራል ብዬ አላምንም፣ ኢትዮጵያንም ይተዋል ብዬ አላምንም። ኢትዮጵያውያን በሀገራቸው ተስፋ አይቆርጡም። ውጭ ያሉት እንኳ እንቅልፋቸው አሜሪካ ህልማቸው ኢትዮጵያ ነው ብለዋል ጠቅላይ ሚኒስትሩ። አክለውም በውጭ በሄዱ ጊዜ ሁሉ የሚያዩትን ውበትና መልካም ነገር ሁሉ እንደምን በሀገራቸው ያን ማድረግ እንደሚቻል ዘወትር እንደሚያስቡና እንደሚጨነቁ ተናግረዋል። ጠቅላይ ሚኒስትሩ ከአሜሪካ ድምፅ ጋር በተለይ ያደረጉት ቃለምልልስ የመጀመሪያ ክፍል በዛሬው ምሽት በአይቪሬሳችን ይቀርባል። የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ በጃፓን ያካሄዱትን የአራት ቀናት ጉብኝት ሲያጠናቅቁ ቻይና እየመጠቀች በሄደችበት በአሁኑ ወቅት በዩናይትድ ስቴትስ እና በጃፓን መካከል ወታደራዊ ትብብር የማጠናከሩ ጉዳይ ትኩረት ተደርጎበታል። የጃፓን ጠቅላይ ሚኒስትር ሽንዞ አቤ ዛሬ ማለዳ ፕሬዚደንት ትራምፕን ጄኤስ ካጃ በተባለው ሄሊኮፕተር ሊበርበት የሚችል የጦር መርከብ ላይ አስተናግደዋል። ይኸው የጦር መርከብ በቅርቡ በአሜሪካ የተሰራውን ኤፍ 35ን ዓይነት ሱፐርሶኒክ ስቴልት ጀት ተዋጊ አይሮፕላን እንዲበርበት ተደርጎ ይሰራል። ሁለቱ መሪዎች ባደረጓቸው ንግግሮች ቻይናን በስም ባይጠቅሱም ቻይና ፓሲፊክ ላይ ባላት ጠንካራ ወታደራዊ ሕልውና እንዳሳሰባቸው ግልጽ ነው ተብሏል። የዋይት ሐውስ ዜና አቀባይ ስቲቭ ሃርመን ያጠናቀረው ዘገባ ዝርዝር አለው። ሀብታሙ ስዩም ወደ አማርኛ መልሶታል። የጃፓኑ ጠቅላይ ሚኒስትር ሼንዞ አበይ ከጃፓን የሄሊኮፕተር ማረፊያዎች አንዱ በሆነው በቅርቡ ደግሞ ኤፍ 35 የተሰኙ ሳያኮበኩቡ፣ ማረፍም መነሳትም የሚችሉ ሱፐርሶኒክ ጄቶች መናኸሪያነት ይለወጣል ተብሎ በሚጠበቀው ግዙፍ መርከብ ወለል ላይ ፕሬዚዳንት ትራምፕን አስተናግደዋል። ሁለቱ መሪዎች በውይይታቸው ወቅት ቻይናን በስም ባይጠቅሱም አበይ እየጨመረ ያለ አደገኛ ቀጠናዊ የደህንነት ሁኔታ መኖሩን አንስተዋል። ትራምፕ በበኩላቸው ጃፓን ከዩኤስ አሜሪካ ተጨማሪ መቶ ኤፍ 35 ስቴሊዝ ጄቶችን ልትገዛ መሆኑን በመጥቀስ ይህም በቀጠናውና ተሻግሮ ያሉ ውስብስብ ስጋቶችን ሀገራቱ እንዲመክቱ ይረዳቸዋል ሲሉ አስገንዝበዋል። ጃፓንን በተደጋጋሚ ሲወቅሱ የተሰሙት ፕሬዚዳንት ትራምፕ ወደ ሥልጣን ከመጡ ወዲህ ዩኤስ አሜሪካ የደሴቲቱን ሀገር ለመጠበቅ ያለባትን ኃላፊነት በተመለከተ ጃፓን እርግጠኛ መሆን ሳትችል ሰንብታለች። የፕሬዚደንት ትራምፕ የአሁን ጉብኝት የዚህን ስጋት የተወሰነ ክፍል ያቀለለው ይመስላል። ንግድ ነክ መቆራቆሱ ግን ቀጥለዋል። ሰሜን ውስጥ ባለው ኦፊሴላዊ ያልሆነ የግል ገበያ ላይ የሚሰማሩት ሰዎች ለሙስናና ለተለያዩ የሰብአዊ መብት ረገጣ የተጋለጡ መሆናቸውን አዲስ የወጣ የተባበሩት መንግስታት ድርጅት ዘገባ አመለከተ። በራሽን የሚንቀሳቀሰው የሰሜን ኮሪያ የምጣኔ ሀብት ስርዓት እንደ አውሮፓውያን በዘመን አቆጣጠር በ1990ዎቹ አመታት ፈርሶ አስከፊ ረሀብና የምጣኔ ሀብት ቀውስ በማስከተሉ በሶሻሊስቷ አገር ኦፊሴላዊ ያልሆኑ የግል ገበያዎች እንዲፈጠሩ ግድ ሆኗል ይላል። የተባበሩት መንግስታት የሰብአዊ መብት ጉዳይ ጽህፈት ቤት ባወጣው በዚህ ዘገባ መሰረት እነኚህ ገበያዎች ሕጋዊ እንዲሆኑ ባለመደረጉ በግል ገበያው የተሰማሩት ኮሪያውያን ለእስራትና ለወከባ እንዲጋለጡ አድርገዋል። ዝቅተኛ ክፍያ ያላቸው ሙሰኛ ባለስልጣኖች ከነጋዴዎች ገንዘብ ለማግኘት ሲሉ ትታሰራላችሁ ሲሉ ይዝጡባቸዋልም ብሏል የተባበሩት መንግስታቱ ዘገባ መሰረት ያደረገው ከሰሜን ኮሪያ ሸሽተው በደቡብ ኮሪያ የሚኖሩ 214 ሰዎችን አነጋግሮ ያገኘው መረጃ እንደሆነም ገልጠዋል። የሰሜን ኮሪያ መንግስት ለዜጎቹ በበቂ ከማቅረብ ይልቅ ወታደራዊ ኃይሎችን በመርዳትና የኒውክለር መሳሪያ ፕሮግራምን በማበልጸግ ላይ ያተኩራል ሲልም ዘገባው ነቅፋ አቅርቧል። አድማጮች፣ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ሬዲዮ ጣቢያ ነው። የእስራኤል ምክር ቤት አባላት የወቅቱን ምክር ቤት ወደ ማፍረስ ከሚያመሩት ሶስት የእርምጃ ስነ ስርዓቶች መካከል ዛሬ አንደኛውን በመደገፋቸው ሀገሪቱ አዲስ ምክር ቤት ወደ መምረጥ ተቃርባለች። 66 በ44 ድምፅ እንደ አውሮፓ አቆጣጠር መስከረም 17 ቀን አዲስ ምርጫ እንዲካሄድ ሀሳብ አቅርበዋል። ግን ገና በሁለት የምርጫ ዞሮች ማለፍ ይኖርበታል። የጠቅላይ ሚኒስትር ቤንያሚን ነታንያሁ ፓርቲ ባለፈው ወር በተካሄደው ምርጫ ቢያሸንፍም ኔታንያሁ አዲስ መንግስት ለመመስረት አልቻሉም። እስከ ነገ ባለው ጊዜ ውስጥ ከሌሎች ፓርቲዎች ጋር የጥምረት ስምምነት ላይ መድረስ ይኖርባቸዋል። ካልሆነ ግን የሀገሪቱ ፕሬዚደንት ሌላ ሰው የጥምረት መንግስት እንዲመሰርት እድል ለመስጠት ይገደዳሉ። ኔታንያሁ ግን ይህን የሚፈቅዱ አይመስልም ተብሏል። በአዲስ ምርጫ እድላቸውን መሞከር እንደሚመርጡ ተገልጿል። አንድ የተሳለ ቢላ ያወዛውዝ የነበረ ሰው ቶኪዮ አጠገብ በሚገኝ ቦታ ላይ ዛሬ አንዲት ተማሪንና አንድ ጎልማሳን ወቅቶ በመግደሉ ታወቀ። በሁለት እጆቹ ስለቱን ያወዛወዘው ሰው ካዋሳኪ በተባለችው ከተማ ተማሪ ሴቶች አውቶብስ በሚጠብቁበት ስፍራ ላይ ደርሶ በቢላ ማጥቃት እንደጀመረ ተዘግበዋል። በአምሳ ዓመታት ዕድሜ ውስጥ በአምሳ ዓመታት ዕድሜ ክልል ውስጥ የነበረው ጥቃቱን ያደረሰው ሰው በስለት ወቅቶ እንደተገደለ የጃፓን ብሔራዊ ስርጭት ዘግበዋል። የተገደሉት ሰዎች የ12 ዓመት ዕድሜ ተማሪ ሴትና የ39 ዓመት ዕድሜ ወንድ ናቸውም ተብሏል። ሶስት ሰዎች ሌሎች ሶስት ሰዎች ከባድ ጉዳት ደርሰባቸዋል። ፖሊሶች የጥቃቱን መንሼ ምን እንደሆነ ለማረጋገጥ አለመቻላቸው ተመልክተዋል። በመጨረሻም የብራዚል ባለሥልጣኖች በገለጹት መሠረት ትላንት በሰሜናዊ የአማዞንስ ክፍለ ግዛት በሚገኙ አራት እስር ቤቶች ቢያንስ አርባ የሚሆኑ እስረኞች ተገድለዋል። በወንጀለኛ ቡድኖች የተነሳ ግጭት ይመስላል ተብሏል። አራቱም እስር ቤቶች በክፍለ ግዛቲቱ መዲና ማናውስ የሚገኙ ናቸው። አስራ አምስት እስረኞች የተገደሉት በተጨናነቀ እስር ቤት ወንጀለኛ ቡድኖች መካከል በተካሄደ ግጭት ነው። እስረኞቹ ሁሉ በመታፈን የተገደሉ እንደሚመስል ባለሥልጣኖች ተናግረዋል። የፍርድ ሚኒስትር ሴርጂዮ ሞሮ ክፍለ ግዛቲቱን ለመርዳት አንድ ቡድን እንደሚልኩ የአማዞን አስተዳዳሪ ዊልሰን ሊማ ገልጸዋል። እጅግ በተፋፈጉ የብራዚል እስር ቤቶች በተለይም በተቀናቃኝ የሱስ አስያዥ መድኃኒት ድብቅ ነጋዴዎች መካከል ግጭት እንደሚዘወትር ታውቋል። ከሁለት ዓመታት በፊት በሰሜን ብራዚሊያ ዙሪያ በሚገኙ እስር ቤቶች ለሳምንታት ያህል በተካሄዱ ግጭቶች ከአንድ መቶ በላይ የሚሆኑ እስረኞች በአስከፊ ሁኔታ ተገድለዋል። አድማጮች፣ የምሽቱ ዜናችን እዚህ ላይ አበቃ። ክቡራትና ክቡራን አድማጮች የቴክኒክ ችግሩ ተፈጥተዋል። ወደ መደበኛው ስርጭታችን ተመልሰናል። ቀደም ብለን ያላስተዋወቅናቸውን አንድ ሁለቱን ፕሮግራሞች ላስተዋወቅ። የኢትዮጵያ ምርጫ ቦርድ የዛሬ ዓመት ሊካሄድ ልታቀደው አገር አቀፍ ምርጫ ማካሄጃ ወደ አራት ቢሊዮን ብር የሚጠጋ የበጀት ጥያቄ ለፓርላማ አቀረበ። የግንቦት 20 መታሰቢያ ስነ ስርዓት ጋር የተዛመዱ ዘገባዎች ከአክሱም እና ከድሬዳዋ ደርሰውናል። በሁለተኛው አጋማሽ ይቀርባሉ። የምትከታተሉት ከአሜሪካ ድምፅ ራዲዮ ጣቢያ አማርኛ ቋንቋ አገልግሎት የሚተላለፈውን ስርጭት ነው። የምሽቱ አስተናጋጆች አሉላ ከበደና ኃይሉና ከስርጭት መሐንዲሱ ጋር እስከ አራት ሰዓት አብረናችሁ እናመሻለን። በቅድሚያ ግን የዕለቱን አብይ አብይ ዜና እናሰማለን። ከዚያ በፊት ቀደም ብሎ የሚቀርብ አንድ ድምፅ እናሰማችሁ። ቀደም ብሎ እንደተገለጠው በስርጭታችን የጊዜ ሰሌዳ መሰረት ቀዳሚው የዕለቱ አብይ ርዕስ ነው። ሁለተኛው አጋማሽ ከሚሰሙ ድምጾች ነው። ካፕቴን ሀምሳለን ጨምሮ ዥልያን መርህቱ፣ ሲስተር ልደት፣ ሌሎችም ሄለን፣ ክብርት መዓዛ እንዲሁም ዘጠኝ ነበር። እንግዲህ አለም ዘጠኝ ሆና ነበር ብዬ ነው የማስበው። ሁለተኛ ደረጃ ትምህርት ስጨርስ ተሸልሜ ጎበዝ ተብዬ ዩኒቨርሲቲ ገባሁ ብላቸዋሉ። እዛ ገብቼ በቃ ልቤ ትንሽ የጉርምስና ምንምን፣ በቃ ሁሉ ነገር የሚያቅተኝ አይመስለኝም ነበር። ከዛ የመጀመሪያው ሴሜስተር ላይ በመጥፎ ውጤት ለመባረር ትንሽ ነጥብ ሲጎል ነው ያለፍኩት። ምክርም የሚሰጠኝም የለም። ሁሉ ነገር ማውቀውና ጎበዝ ሆኜ ነበር ራሴን የገመጥኩት። ከዛ ደነገጥኩ። ቀደም ብላቸው የሰማችኋቸው ከምሽቱ ሶስት እንግዶቻችን ሁለቱ ናቸው። የቀደመችው የት ነበርሽ ንጉሴ፣ እርሷን ተከትለው የተሰሙት ደግሞ ፕሮፌሰር የዓለም ፀሐይ መኮንን ናቸው። የዩናይትድ ስቴትሱ የኢትዮጵያውያን የሽልማት ድርጅት ማኅበረ ግዩሯን ዘር ኢትዮጵያ በእንግሊዝኛው ምሕፃረ ቃል ሲድ ዓመታዊው ልዩ ዕውቅና ና የሽልማት ሥነ ሥርዓት ከትላንት በስቲያ እሁድ እዚህ ዋሽንግተን ዲሲ አቅራቢያ ተካሂዷል። ከዘጠኙ ተሸላሚዎች ከሶስቱ ጋር ያደረግነው ውይይት ቆየት ብሎ ይቀርቧል አሁን ወደ ቅዳሜው የዕለቱ ጠቅላይ ሚኒስትር አብይ አህመድ ስልጣን ከያዙ አንስቶ የመጀመሪያውን የአንድ ለአንድ ቃለ ምልልስ በአማርኛ አድርገዋል። ጠቅላይ ሚኒስትሩ ይህንን የመጀመሪያ ቃለ ምልልስ ያደረጉት ከአሜሪካ ድምፅ ጋር ነው። ጠቅላይ ሚኒስትሩን ቢሮቸው ተገኝቶ ያነጋገራቸው እስክንድር ፍሬው ነው። የቃለ ምልልሱ የመጀመሪያ ክፍል ቀጥሎ ይቀርባል። ጠቅላይ ሚኒስትር በተጣበበ ጊዜዎት መሀል ይህንን ቃለ ምልልስ ከአሜሪካ ድምፅ ጋር ለማድረግ ስለፈቀዱ በጣም አመሰግናለሁ። ጠቅለል ካለ ጥያቄ ልነሳና እንግዲህ ቃለ መሀላ ከፈጸሙ ከአንድ ዓመት ጥቂት አለፍ ብሏል። የአብይ ኢትዮጵያ ከአንድ ዓመት በፊት ከነበረችው ኢትዮጵያ ምን ያህል ተራምዳለች? ስለጋበዛችሁኝ አመሰግናለሁ። የእኛ ኢትዮጵያ ከነበረችበት ምን ያክል ተራምዳለች የሚለው ሀሳብ ይሻላል በግል የማስባት ኢትዮጵያ ሀሳቡም የተሸጠና የሁላችን ስለሆነ እንግዲህ ለንጽጽር ያስቸግራል። ትናንትናና ዛሬ በተለያየ መዘኛ እንካላየ ናቸው በስተቀረ በነበርንበት ሁኔታ አይቶ ትናንትናና ዛሬን ማመሳከር ይቸግራል። አንደኛው በዴሞክራሲ አውድ ያየን እንደሆነ ትናንትናና ዛሬ ሰፊ ልዩነት አለ። በሚዲያ አጠቃቀም ያየን እንደሆነ ሰፊ ልዩነት አለ። ኢኮኖሚያችን ላይም እንደዚሁ ልንወርድ ከነበረው አዘቅት የማገገም ሁኔታ አለ። ነገር ግን ፍላጎት አዳጊ ስለሆነ አሁንም አዳዲስ መሻቶች፣ አዳዲስ ፍላጎቶች ስለሚፈጠሩ በዚያ ሁለት መፍጠን እና ማደግ ካልቻል ውድድሩ ትናንትናና ዛሬ ብቻ ሳይሆን ዛሬ ማስቀጠል መቻል ላይ የተሰናሰለ መሆን ስላለበት በብዙ መልክ ከፍተኛ ለውጥ አለ። የሰላም አየር አለ። የእፎይታ መንፈስ አለ። ይህንን ማስቀጠል ማስፋት ሁሉንም ሰው እንዲነካ ማድረግ ቀጣዩ ስራ ይሆናል። እርስዎ የተረከቡት በበርካታ ተንታኞች እምነት በመፍረስ አፋፍ ላይ የነበረች የአስቸኳይ ጊዜ አዋጅ ያስፈለጋትን ኢትዮጵያ ነው። ሁኔታዎች ሊቀየሩ እንደሚችሉ ተስፋ የሰጠውት ምን ነበር? በእርግጥ ወደ ኃላፊነት ከመምጣቴ በፊት የነበረ ሁኔታ ያስፈራል። ያን ሁኔታ ገሚሶቹ አንተ እንዳልከው ይገልጹታል፣ ገሚሶቹ ከዛም ያከፉታል፣ ገሚሶቹ ደግሞ ከዛም ባነሰ ያስቀምጡታል። ግን እኔ ተስፋዬ ሶስት ነገር ላይ የተመሰረተ ነው። የመጀመሪያው ተስፋ በፈጣሪ ነው። የኢትዮጵያ አምላክ ብዙዎች የሚጮሁለት በየእምነታቸው የዘገየ ቢመስልም ይቀራል ብዬ አላምንም። በፈጣሪ ተስፋ አልቆርጥም። ኢትዮጵያን የሚተዋል ብዬ አላምንም። ሁለተኛው ተስፋዬ ሀገር ነው። ሰው በሀገር ተስፋ አይቆርጥም። ብዙ ጊዜ በውጭ የሚኖሩ ሰዎች በተለይም አሜሪካ የሚኖሩ ሰዎች እንቅልፋቸው አሜሪካ ነው፣ ህልማቸው ኢትዮጵያ ነው ይባላል። ሰዎች በአካል ቢወጡም በመንፈሱ ሁሌም አገራቸው ውስጥ ነው የሚኖሩት። በአገር ተስፋ ስለማይቆረጥ እንዲያ ብቻ ሳይሆን እኔ ባለኝ ልምምድ ወዳደጉ አገሮች በምጓዝበት ጊዜ ቀደም ባለው ጊዜ ሁለት ቀን ሶስት ቀን ፎቁን፣ መንገዱን፣ ከባቢውን በጣም አደንቃለሁ፣ እደመማለሁ፣ እገረማለሁ። ነገር ግን ከተወሰነ ቀናት በኋላ ያ ፎቅ፣ ያ ንጽህና፣ ያ የከተማ መስተጋብር እንዴት ሁሉ ሀገሬ እንዳይመጣ ነው የማስበው እንጂ ውበቱን እዛ ቦታ ላይው እዛ ቦታ ለኔ ስእል ነው ያንን እዚያ አምጥቼ ከሀገሬ ጋር ሳሰናስለው ነው ውበት መስሎ ደምቆም ይታይ። ይሄኔ ብቻ አይመስለኝም። በጣም ብዙ ኢትዮጵያውያን የትም ይሄዱ የት፣ የኢትዮጵያ ነገር ሁሉ ይገዳቸዋል። ልባቸው፣ ሀሳባቸው፣ ፍላጎታቸው እዚህ ነው ያለው። ስለዚህ በሀገር ተስፋ አይቆረጥም። በተለይ ደግሞ ኢትዮጵያውያን በሀገር ተስፋ አይቆርጡም። የትም ቢሄዱ አንድ ቀን ሀገሬ ይገባለሁ እያሉ ያስባሉ። እኔም በሀገሬ እንዲሁ ተስፋ ስለማልቆርጥ ነው። ሶስተኛው በህዝብ ተስፋ አይቆረጥም። በተለይ በኢትዮጵያ ህዝብ ተስፋ አይቆረጥም። ኢትዮጵያ ህዝብ ሲበሳጭ ሲቆጣ ኃይለኝነቱን በምታየው ልክ ተወዶ ደግሞ የመስከን የማመዛዘን በችግር ውስጥም ቢሆን ቆም ብሎ የማሰብ ጥፋት መስሎ ሲታይም የማመሳከር ልምምድ አለው። የቀደሙ መሪዎችን ሲተች ማንኛውም ኢትዮጵያ ኢትዮጵያዊ በምታደምጥበት ወቅት ምንም እንኳን የከፋ ነገር ማንሳት ቢችልም ከዛ ጎን ለጎን መልካም ነገር ያነሳልና ህዝብ እንደ ህዝብ ተስፋ አይቆረጥበትም። በሀገር ተስፋ አይቆረጥም። በፈጣሪ ተስፋ አይቆረጥም። በእነዚህ ሶስት ምክንያቶች እኔ ያኔም ተስፋ ነበረኝ፣ አሁንም የበረታ ተስፋ አለኝ። ዋናው ሚስጥር በእነዚህ ሶስት ነገሮች ተስፋ የማልቆርጥ ሰው በመሆኔ ነው። እንደምንቀጥል፣ እንደምንቀየር፣ እንደምናድግ ያኔ የማስበው። አሁንም በጠንካራ ሁኔታ እንደዛ ነው ማስበው። በለውጡ ተደስቶ አደባባይ የወጣው ለእርሶ ያለውን ድጋፍን በስፋት የገለጸው ህዝብ በርካታ ነው። ነገር ግን በዚህ መንገድ ሀሳቡን የገለጸው ድጋፉን ያንጸባረቀው ህዝብ በተለይ ከኢህአዴግ ውጭ የሆነው በለውጡ ሂደት እንዲሳተፍ መድረኮች አልተመቻቹለትም የሚል አስተያየት የሚሰጡ ወገኖች አሉ። በዚህ ላይ ምን አስተያየት አለውት? እርሶ መጀመሪያ ለውጥን የምናይበት መነጽር የሚመሳሰል መሆን አለበት። በቀላል ምሳሌ ለማስረዳት በሰርግ እንውሰደው። ባላሚስት ሊጋቡ ሰርግ ሲሰርጉ ብዙ ዘመድ፣ ጎረቤት፣ ወዳጅ ከሰርጉ በፊት በጣም ብዙ ሽሩጉዶች አሉ፣ መግብ ማዘጋጀቶች አሉ፣ ብዙ ግርግሮች አሉ። የዕለት ሁለት በተቻለ መጠን ሰዎች ለብሰው አግይተው ሰርጉን ያደምቁታል። ከሰርጉ ማግስት በኋላ ግን ያንት ዳር የማጽናት የማቆየት ጉዳይ የተጋቢዎቹ ከዛም ያለፈ እንደሆነ የሚዜዎችና የቅርብ ሰዎች ጉዳይ ይሆናል። ለውጥ በሚመጣበት ሰዓት ያየኸው ግርግር ያየኸው ድጋፍ ያየኸው ነገር ይዘልቅ አል ብለህ ማሰብ የሚቻለው ሜይንሊ ለውጡን የመራው ኃይል የሚያዘልቅ መሰረታዊ ስራ ከሰራ ብቻ ነው። ተጋቢዎቹ ትዳራቸው አምስት አመት አስር አመት እንዲቆይ የነሱ ስራ ነው። ትዳሩን የመገንባት በዚያ ውስጥ የሚገጥማቸውን ፈተና መቋቋም ሁልጊዜ ችግር ሲገጥማቸው የሰርጋችን ዕለት ልብሳችን ያምር ነበር፣ የሰርጋችን ዕለት ብዙ ሰው ነበር ማየት አይችሉም። ሲታመሙ ወይም ሚስት ስትወልድ ያን የሚያክል ቁጥር ያለው ግርግር ላይኖር ይችላል። ነገር ግን ትዳሩ ጸንቶ ፈተናዎችን አልፎ አምስት አስር አስራ አምስት ሀያ አመት ሲቆይ ወይም ወልደው ሲድሩ ያ ግርግር ተመልሰው ሊመጣ ይችላል። ወይም አስረኛ ሀያኛ አምሳኛ አመት ሲያከብሩ ያንን ድግስ መልሰው ማየት ይችላሉ። ከለውጥ በኋላ የለውጡን መሰረታዊ ሚስጢር ማጽናት ሲቻል ድጋፉ ይቀጥላል። ተሳትፎም በየሌሩ ይለያያል። መጀመሪያ ላይ ለውጥ እና ምጣ ብለህ የምታሳትፈውን ሰው ተቋማዊ ለውጥ በምታመጣበት ሰዓት ፕሮፌሽናል ሰዎች ትፈልጋለህ። ማንበብ ልምድ መውሰድ ትፈልጋለህ። ከዚህ አንጻር ብዙ ወገኖች ሀሳብ እየሰጡ እየመከሩ ያሉበት ለውጥ ነው። ብዙዎች ጽሁፍ ይልካሉ። አንዳንዶች በጠቅላይ ሚኒስትር ቢሮ ከቅርብ ጊዜ ወዲህ በየወሩ በምናዘጋጀው የምክክር መድረክ ብዙ ምሁራን ሀሳብ ይሰጣሉ። በኢሲኤም ሁላችሁም እንደምታቁት በርካታ መድረኮች በተለያዩ ቶፒክ ይዘጋጃል። በዚያ ሁኔታ ነው ሀሳብ የሚሸመተው። የተሸመተው ሀሳብ ይደረጅና የፖሊስ ሰነድ ሆኖ ተቋማት ያን ሀሳብ በወጉ እንዲገነዘቡ ማድረግ ሲቻል የየዕለት ልምምድ ይሆናል። ከዚያም ባሻገር ከኢህአዴግ ጎራ ውጭ ያሉ ሰዎች በአንዳንድ የሀላፊነት ቦታ፣ በአምባሳደርነት፣ በምርጫ ቦርድ፣ በፍርድ ቤት ከዚህ ቀደም ከነበረው ወጣ ያሉ ጉዳዮች ታይተዋል። ከዚያ የዘለለ ማስፋት ያስፈልጋል። ምክንያቱም ኢትዮጵያ ውስጥ የሚያውቁ እና ያሰቡትን የሚናገሩ የሚናገሩትን የሚያደርጉ ሰዎች ውስን ስለሆኑ እነዚህን ሳናንጠባጥብ በፖለቲካ ጎራ ሳንከፋፍል መጠቀም አለብን። ፕሮፌሽናል የሚለው ሀሳብ ተገቢ ነው። ዩኒቨርሲቲ ቦርዶች ላይ አብዛኛውም የተቃዋሚ ፓርቲ አመራሮች፣ ምሁራን፣ ግለሰቦች ይሳተፋሉ እና ቀስ ቀስ እያል ብዙዎቹን የሚያሳትፍ መንገድ ይሄን ነው። ከዚያ በላይ ግን ተሳትፎ የሚገለጸው በቀጥታ ስልጣን በመያዝ ብቻ አይደለም፣ በውይይት ነው። በዚህ አመት ውስጥ በሁሉም ክልል ሰፋፊ ውይይት ከተለያዩ ማህበረሰብ ክፍሎች ጋር አድርገናል። ምሬታቸውን፣ ጥያቄዎቻቸውን፣ ሀሳባቸውን ሰምተናል። ያንን እንደ ግብአት ወስደን ነው ስራ የምንሰራው። በመደመጥ መሳተፍ ይቻላል። በጽሁፍ ሀሳብን በመግለጽ መደመጥ ይቻላል። አልፎ አልፎ ደግሞ ሙሉ በሙሉ ሙሉ ጊዜ ሰጥተው በመስራት መደመጥ ይቻላል። እና በአንድ በኩል ፍጥነቱ በሌላ መስክ በታየው ልክ አይደለም ከሚል አንጻር ኮሜንቱን ማየት ይቻላል። በሌላ መንገድ ግን ለውጡንም በዚያው ልክ ማየት ተገቢ ይመስለኛል። ለውጡ ኢህአዴግ መር ብቻ ሆኖ መቀጠል እንዳልነበረበት ለሚያስብ ወገኖችስ ምንድን ነው ምላሹ? ለውጡ ኢህአዴግ መር ብቻ መሆን የለበትም የሚባለው ከምን አንጻር ነው? እንግዲህ ኢህአዴግ መር ነው ወይ ይሄ ለውጥ? ኢህአዴግም ህዝብም በቀጥታ ተሳትፎ ያመጡት እየጠበቁት ያለ ለውጥ ነው። ኢህአዴግ ብቻ እየለወጠው ማለት ያስቸግራል። ነገር ግን ብዙ ሰዎች ልክ ሙሉ በሙሉ ስርዓት እንደጠፋ አስበው ሽግግር መንግስት የሚባል ነገር ተፈጥሮ እነሱ በተለያየ ስልጣን ቦታ ላይ እንደሚቀመጡ ያሰቡ የተዘጋጁ፣ ያ ያልሆነ ሲመስላቸው በሙሉ ለውጡ የከሰመ ይመስላቸው ሰዎች አሉ። ነገር ግን ከኢህአዴግ ውጭ የውጭ ልምድ ያላቸው ሰዎች፣ በሀገር ውስጥ የቆየ ደረጃ ልምድ ያላቸው ሰዎች፣ ምሁራን በብዙ መልኩ ሀሳብ ይሰጣሉ፣ ያማክራሉ፣ ይጽፋሉ። ያ ሁሉ እንደ ግብአት ተወስዶ ንስራው የሚሰራው እና የኢህአዴግ ብቻ ነው የሚያስብል አይደለም። በራችን ዘክተን የምንሰራው ሳይሆን ብዙ ነገራችንን ለህዝብ እየገለጥን ከህዝብ ግብአት እየወሰድን የምንሰራው ስለሆነ የተሳትፎ ልኩ ማደግ አለበት፣ ብዙዎች ተሳትፈው ኦውን የሚያደርጉት ለውጥ መሆን አለበት የሚለው ትክክል ቢሆንም ግን የኢህአዴግ ብቻ የሚያስብል ደግሞ አይደለም። የሀያ ሰባቱን አመት አሉታዊ ገጽታዎች የሚያስታውሱ ሰዎች አሁንም አንዳንድ ጥርጣሬዎች እንዳላቸው ይናገራሉ። ኢህአዴግ የአራት ድርጅቶች ግንባር ቢሆንም በተለይ ባለፉት 27 ዓመታት የኃይል ሚዛኑ ወደ ህወሓት ያጋደለ እንደነበር የበርካታ ተንታኞች እምነት ነው። ዛሬስ ተረኛለ ወይ ብለው የሚጠይቁ ሰዎች አሉ። ክቡር ጠቅላይ ሚኒስትር ኢትዮጵያዊ እባብ ያየ በልጥ በለየ ስለሚል ትናንት የነበረን ልምምድ ሙሉ በሙሉ አጥፍቶ አዲስ ማንነት መፍጠር ስለማይቻል ጥርጣሬውን በዛ አይን ማየት ጥሩ ነው። ግን ለውጡ አንዱ በአጽንኦት የሚቃረነው ተረኛነት ነው። የተረኛነት ስሜት ዘላቂ ድል አያመጣም፣ ሀገራዊ ድል አያመጣም። የሆነ ግሩፕ ለተወሰነ ጊዜ ያሸነፈ ቢመስለው የተሸነፉ ይመስላቸው ሀይሎች እስካሉ ድረስ ዘላቂ ድል ስለማይሆን ለዚህ ነው መደመር የምንለው፣ ለዚህ ነው ይቅርታ የምንለው፣ ለዚህ ነው ፍቅር የምንለው እና አስተሳሰቡም ተግባሩም የለም። ካለም ድሉና ለውጡ ዘላቂ መሆን አይችልም። አልባልታዎች ሊሰሙ ይችላሉ፣ ግን በእርግጠኝነት መናገር የምፈልገው እንደዚህ አይነት ፕራክቲካል የሆነ ስራ እና ልምምድ አሁን ባለው ሁኔታ የለም። እንደዚህ አይነት አስተያየት የሚሰጡ ሰዎች በተለይ ክቡር ጠቅላይ ሚኒስትር የኦዴፓን የበታች አመራሮችና ካድሬዎች ነው መነሻ የሚያደርጉት። አንዳንድ የኦዴፓ የበታች አመራሮችና ካድሬዎችን እናንተ በአደባባይ ከምትገልጿቸው አቋሞች ማለትም ከፍተኛው አመራር በአደባባይ ከሚገልጻቸው አቋሞች የተለየ ነው የሚያንጸባርቁት በሚል ማለት ነው። የኦዴፓ ሳይሆን አጠቃላይ ስርዓተ መንግስቱ ለውጡን እኩል ተገንዝቦ የለውጡን አስፈላጊነት እኩል ግምት ሰጥቶ ይሰራበታል ወይ የሚለው ጥያቄ ተገቢ ጥያቄ ነው። ገና ብዙ ስራ ይጠበቅብናል፣ እንደ ህዝብም እንደ መንግስትም። ኦዴፓን በሚመለከትም መሰል ችግር ሊኖር ይችላል። ነገር ግን በእኛ ከምንናገረው ብቻ ሳይሆን በተግባር ያለው ሁኔታ የኦሮሞን ህዝብ እኩልነት፣ ነጻነት፣ ዴሞክራሲያዊ ስርዓት ለመፍጠር የሚታገል ድርጅት እኔ በልጬ ሌላ ላግል ብሎ የሚያስብ ከሆነ የመጀመሪያው ተቃውሞና ፈተና የሚገጥመው ከኦሮሞ ህዝብ ነው። በባህሪ የኦሮሞ ህዝብ አቃፊ ስለሆነ የማንም ልጅ ቢሆን በጉዲፈቻ ማሳደግ እንደ ባህል የተለማመደ ስለሆነ በውስጡ አቅፎ መኖር ተገቢ ነው ብሎ የሚያምን ማህበረሰብ ስለሆነ አንተ ጊዜ መጥቶልኛለ ላግለል ብትል የመጀመሪያው ጸብ የሚሆነው ከህዝቡ ነው። ሁለተኛው መበደልን መገፋትን በደንብ የሚያቀዝብ ነው። መበደልና መገፋትን የሚያቀዝብ ስለሆነ አሁን ሌላ በመግፋት በዘላቂነት ጥቅም ይከበራል የሚያስብ ስላልሆነ እንደዚህ አይነት ሀሳብ ያላቸው ግለሰቦች ካሉ ከአጠቃላይ መርሁ የወጡ ስለሆነ የጊዜ ጉዳይ እንጂ መንጠባጠባቸው አይቀርም ኦዴፓን ከአዴፓ ወይም ከደህዴን ወይም ከቲፒልፍ ወይም ከሌሎቹም ፓርቲዎች በተለየ ነገር መንገድ አግንሎና አግስፎ ማየት አይቻልም። እንደ ማንኛውም የፖለቲካ ፓርቲ ለውጡን ቀድመን አስበን መክረን መርተን ለዚህ ለተገኘው ድል አብቅተናል። ግን በተናጠል ያመጣ ነው አደለም፣ በጋራ የተሰራ ስራ ነው። ከሁሉም ወገን ለውጥ የሚፈልጉ ማደግ የሚፈልጉ መቀየር የሚፈልጉ ሰዎች አሉ። በዛ አሳቢ ብቻ ከታየ ነው ማዝለቅ የምንችለውና ተገቢ አይደለም። ስህተት መታየት የለበትም የሚል መነሻ ግን ሀገር ካለማወቅ የሚነሳ ነው። ይቀጥላል ስህተት ወደፊት፣ ግለሰቦች ለግል ጥቅማቸው ላላቸው ድብቅ አጀንዳ እንደዚህ አይነት ነገር ሊያራምዱ ይችላሉ። ኦዴፓ ውስጥ ሆነውም ለውጡ በተለየ መንገድ እንዲታይ የሚፈልጉ ግለሰቦች ካሉ ይህን ማድረግ ይችላሉ። ሁሉም የኦዴፓ አባላት ሙሉ በሙሉ ለውጡን ተቀብለው እየሰሩበት ነው ማለት አይቻልም። ይህም አይቻለው አንተ ባነሳው ጥያቄ አግባብ ብቻ አይደለም የተሰጣቸውን ስራ ሙሉ በሙሉ መስራት ካልቻሉ ለውጥን ኦን አላደረጉትም ማለት ነው። በገለጽከው መንገድ ይገለጻል። ዴሊቨር ባለማድረግም ሊገለጽ ይችላልና እንደዚህ አይነት ነገር አልፎ አልፎ ሊያጋጥም ይችላል። እያረሙ እያስተካከሉ እያነጹ መሄድ እንጂ ችግር የሚባል ነገር መታየት የለበትም የሚል እሳቤ ሊኖር አይገባውም። በድምሩ ግን የበላይና የታች የለም። በጣም አሳታፊ፣ በውይይት ላይ ተመሰረተ፣ በውስጥም ከህዝብ ጋር በመከባበር በመተባበር ላይ ተመሰረተ ለውጥ ነው እየመረና ያለነው። ከዚሁ ከኦዴፓ ጋር በተያያዘ ና ጠቅላይ ሚኒስትር ኦዴፓ አንዳንዴ የሚያስፈጽመው በኦሮሚያ ክልል የሚንቀሳቀሱ ሌሎች የፖለቲካ ኃይሎችን አጀንዳ ነው በሚል ያላቸውን ጥርጣሬ የሚገልጹ ወገኖችም ይታያሉ። እንደዚሁም በነዚህ ወገኖች ተጽዕኖ ስር ወድቋል የኦዴፓ አመራር እስከ ማለት ይሄዳሉ። ምንድ ነው እንደዚህ አይነት ጥርጣሬ ላላቸው ወገኖች ኦዴፓም የሆኑ ሌሎች ፓርቲዎች ፕራይመርሊ በፖለቲካ ትግል ውስጥ የሚያራምዱት ሀሳብ የኦሮሞ ህዝብ ጥቅምና መብት እናስከብራለን፣ የኦሮሞን ጥቅምና መብት እናስከብራለን ሲሉ የሚያስከብሩበት መንገድ ከፓርቲ ፓርቲ ሊለያይ ይችላል። ለምሳሌ እኔ የታገልኩበት እድሜም በሙሉ የቆየሁበት ድርጅት ዓላማ የኦሮሞ ህዝብ እኩልነት መከበር አለበት፣ ግን በኢትዮጵያ ማዕቀፍ ውስጥ ነው። በኢትዮጵያ ማዕቀፍ ውስጥ በኢትዮጵያ አንድነት ውስጥ የኦሮሞ ህዝብ ማስከበር አለብን ብሎ ይታገላል። በሌላ መንገድ የኦሮሞ ህዝብ መብቱም ፍላጎቱም ሊሟላ የሚችለው የሌሎች ህዝቦች መብት ሲሟላ ብቻ ነው ብሎም ያምናል። ሁለት መሰረታዊ ነገሮች አሉ። የሌላ ህዝብ ፍላጎትን ተጭኖ የኦሮሞ ህዝብ ጥቅም በዘላቂነት ሊከበር ይችላል ብሎ አያምንም። ኦዲፒ ይህንን የሚያስቡ ሊቃን በግለሰብ በግሩፕ ደረጃ ያሉ እንደሆነ በኦሮሞ ስም የሚንቀሳቀሱ ፓርቲዎች ለመነጋገር፣ ለመወያየት ምንም ጥርጥር አያስፈልገውም። ዋናው በኦሮሞስ የሚታገሉ ድርጊቶች ተአማኝነታቸው ለኦሮሞ ህዝብ ነው። የኦሮሞ ህዝብ መሻት ደግሞ ሁለት ጠንካራ፣ ሶስት ጠንካራ ፓርቲ እና ሀሳብ እንዲኖር ነው። አስር ሀያ እንዲኖር አይፈልግም። ምንም ድብብቆሽም አያስፈልግም። ኦሮሞ ብቻ ደግሞ ሳይሆን ከኦሮሞ ውጭ ያለውም ህዝብ ቢሆን ኦሮሞ ተከፋፍሎ በተራራቀ ሀሳብ እንዲበተን የሚሻ ወዳጅ ህዝብ የለም እና የሌሎችን ሀሳብ ተቀብሎ ያስፈጽማል የሚለው ሀሳብ ሌሎች በኢትዮጵያ አንድነት ከኛ የተሻለ በህዝቦች እኩልነት ከኛ የተሻለ ሀሳብ ያላቸው እንደሆነ እውነት ነው። ከዚህ የተቃረነ እንደሆነ ግን ከኛ ፕሪንስፕል ጋር ከኛ መርህ ጋር ስለሚጻረር እውነት አይሆንም። እስካሁን ባለኝ ልምምድ እምብዛም አላየሁም። የኦሮሞ ድርጊቶች ሆነው ወደ ኦዲፒ ቀርበው ሀሳብ ሰጥተው ሀሳባቸው እንዲፈጸም የፈለጉት ነገር እምብዛም አላየሁም። ግን ቀን ሀሳብ ከሆነ ከኦዲፒ የሚሆን ከሌላ ፓርቲ ለመቀበል ችግር የለብንም። ዋናው መርሃችን የሚቃረን ከሆነ ግን አናደርገውም። ሁለተኛው ኦዲፒ የሌሎችን ሀሳብ ነው የሚያስፈጽመው የሚለው ኦዲፒ ሀሳብ የለውም ለማለት ነው ወይስ ኦዲፒ ድርጊት አይደለም ለማለት ነው ወይስ ስርዓት የለውም ለማለት ነው? ሀሳቡ ትንሽ ይከብዳል። ምን ማለት ነው ተፈለገ? በኦሮሚያ በሚንቀሳቀሱ ፓርቲዎች ውስጥ ጊዜውን ጠብቆ ጉባኤ የሚያካሂድ በርካታ ምሁራን ያቀፈ ብዙ ጽሁፎች ማምረትና መወያየት የሚችል በጣም ትልቅ ድርጅት ነው፣ ጃይንት ድርጅት ነው ኦዲፒ። እና የሐሳብ ደህንነት ገጥሞት ወይም የአዋቂ ደህንነት ገጥሞት የሌሎች ሀሳቦች እየገዛ ብቻ የሚሰራ ሚሉት ትክክል አይደለም። ነገር ግን በአንዳንድ ጉዳዮች የተሻለ ሀሳብ ያላቸው ሰዎች ካሉ ደግሞ አንጠላም። እነዛ ደፍሮ ይመጣና በጽሁፍም በንግግርም ሀሳብ የሚያመጣ ሰው ካለ ኢትዮጵያና ኢትዮጵያነት እስከጠቀመ ድረስ እኩልነት፣ ዴሞክራሲ ማስፈላይ እስከወሰነ ድረስ ችግር አልነበረም። ግን እስካሁን እንደዚህ አይነት ነገር ብዙ ይህ የላይኛው የኦዴፓ አመራር ግንዛቤ ወይም አቋም ምን ያህል እስከታች ድረስ የወረደ ነው? በላይኛው አመራርና በታችኞቹ አመራሮች መካከል ያለው ተግባቦት ምን ይመስላል? በኦዲፒ የታጠረ ሳይሆን በአጠቃላይ በኢትዮጵያ ያሉ ተቋማት ገለልተኛ ፕሮፌሽናል ሆነው ባለመሰራታቸው የተሰናሰለ ሲስተም የለም። አንድ ነገር ከላይ ሲታሰብ ሲሰራ እስከታች አንድ አይነት ቋንቋ የሚናገርና የሚፈጽም ኃይል በየትኛውም የኢትዮጵያ ጫፍ ብዙ የለም። እንኳን ታች ባለው ደረጃ ይቅርና አስር ሚኒስትሪ ተኪዶ አስሩ ሚኒስትሮች በሆነ ጉዳይ ላይ ብታነጋግር በሁሉም ጉዳይ አንድና ያው የሆነ ሀሳብ አይደመጥም። ገና ነው የመናበቡና አንድ ከአንድ ምንጭ ሐሳብ ከአንድ ምንጭ እውነትን ቀርቶ መከፋፈል ላይ ብዙ ይቀረናል። ኦዲፒ ደግሞ በንጽጽር በጣም ትልቅ ፓርቲ ነው። ኢትዮጵያ ውስጥ ኦዲፒን የሚያክል ስፋት ያለው አባላት ያለው ፓርቲ የለም። ክልሉም በጣም ሰፊ ነው። ህዝቡ በጣም ቁጥሩ ከፍ ያለ ነው። በዚያው ልክ ጃይንት በመሆኑ በውስጡ የያዛቸው አባላት እንደ ቁጥሩ ብዛት ትንሽ የመሽጉርጎር ነገር አለው። አንዳንዶች ፓርቲዎች አዳዲስ ኃይል ብዙ አይቀበሉም። የነበረውን ኃይል ይዘው የቆዩ ናቸው። እኛ ከለውጡ ጋር ተያይዞ ብዙ ቦታ ሰው ስለምናቀያየር አዳዲስ ሰዎች ይገባሉ። በደንብ የድርጊቱን አካሄድ አላማ ካለመማር ካለማወቅ፣ አንዳንዴም የተደበቀ ፍላጎት ከመያዝ፣ የግል ጥቅም ከመያዝ ወጣ ገባዎች ሊያጋጥሙ ይችላሉ። ግን የኦዲፒ ስፔሻል ኬዝ አይደለም ይሄ ሁሉም ፓርቲ ጋር ቢታይ ሊፈጠር የሚችል ችግር ነው። ኦሊምፒክ ገዘፍ ከማለቱ ጋር ተያይዞ በዚያው ልክ ችግሩ ይሰፋ ይችል ይሆናል። አድማጮች፣ የአሜሪካ ድምጽ ራዲዮ ከጠቅላይ ሚኒስትር አብይ አህመድ ወደ ስልጣን ከመጡበት ጊዜ አንስተው የመጀመሪያቸው ከሆነው ከዚህ ሰፋ ካለ ቃለ ምልልሳቸው የመጀመሪያውን ክፍል ነው የተከታተላችሁት። ቃለ ምልልሱ አልተገባደደም። ሁለተኛው ክፍል ነገ ይቀጥላል። ቅምሻውን እናሰማችሁ። በኛ ሁኔታ ዜጎች በተለያየ ድብቅ አጀንዳ በሚረብሹበት ሰዓት እነዚህ ሰዎች ጠላት ናቸውና እንግደል ማለት አንችልም። ቢረብሹም ዜጎች ናቸው፣ መብት አላቸው። ቢረብሹም የአያያዝ ስርዓት አለ። ያንን ፕሮፌሽነሊ ለይቶ ቀድሞ አውቆ ይዞ ለህግ ስርዓት አቅርቦ ችግሩን መፍታት በእኛ ብቻ ሳይሆን በብዙ ዓለም ፈተና ነው። በእኛ ሁኔታ ደግሞ ባለፉት ዓመታት ያው ትጥቅ እንደ ልብ የገባበት ሀገር በመሆኑ ብዙ ሰዎች ትጥቃለ። አድማጮች ከጠቅላይ ሚኒስትር አብይ አህመድ ጋር የተካሄደው ቃለምልልስ በነገው ምሽት የሚቀርበው ይበልጡን በህግ የበላይነትና ተያያዥ ርዕሰ ጉዳዮች ላይ ያተኩራል። እንድትከታተሉም ከወዲሁ ተጋብዛቸዋል። ከጠቅላይ ሚኒስትር አብይ አህመድ ጋር የተካሄደው ቃለምልልስ አሁን ተከታታይ ክፍሎቹ ሰሞኑንም ይቀርባሉ። ቃለምልልሱን ተከትሎም የተለያዩ የተቃዋሚ የፖለቲካ ድርጅቶችን መሪዎች ድምፅ ያካተቱ አስተያየቶች እስክንድር ያቀርብልናል። እናንተ አድማጮቻችንም ከወዲሁ በእነኚህ ገንቢ ውይይቶች በንቃት እንድትሳተፉ እንጋብዛለን። ገንቢ አስተያየቶቻችንና ትችቶቻችሁን በሚመቻችሁ መንገድ በስልክ በኢሜይልም፣ ይሁን በደብዳቤ በመላክ እንድትሳተፉ እንጋብዛለን፣ እናበረታታለን። አድማጮች የምትከታተሉት በ19 ና በ25 ሜትር ባንዶች ከዋሽንግተን ዲሲ የአሜሪካ ድምጽ ሬዲዮ ስቱዲዮ 14 በአማርኛ የሚተላለፈውን ስርጭት ነው። አስተናጋጆቻችሁን ያዳነች ፍስሐዬና አሉላ ከበደንን። አሁን ሁለተኛውን አጋማሽ ስርጭታችንን በቀጥታ ዘልቀናል። የኢትዮጵያ ምርጫ ቦርድ የዛሬ ዓመት ሊካሄድ ለታቀደው አገር አቀፍ ምርጫ ማካሄጃ ወደ አራት ቢሊዮን ብር የሚጠጋ በጀት ጥያቄ ለፓርላማው አቀረበ። ቦርዱ ይህንን ያህል በጀት ለመጠየቅ የተገደደው ተአማኒነት ያለው ምርጫ ለማስፈጸም በማሰቡ መሆኑን የቦርዱ ሊቀመንበር ወይዘሪት ብርቱካን ይደቅሳል አሜሪካ ድምፅ ገልጠዋል። የቦርዱ አሰራር ገለልተኛ፣ የምርጫው ሂደትና ምርጫውም ግልጽ ሊሆን የታቀደባቸው መንገዶችም ዝርዝረዋል። መለስቃቸውም ሀ ዝርዝሩን ይዘዋል። ምርጫ ቦርዱ ባሰራጨው ጽሑፍ ተአማኒነት ያለው ተቋም ለመገንባት በአሁኑ ወቅት ሰፊ ስራ እያከናወነ እንደሆነ ያስረዳል። ከእነዚህም ስራዎች ጋር የተያያዘው በሚቀጥለው አመት እንደሚከናወን የሚጠበቀው አገር አቀፍ ምርጫ እንደሆነ መግለጫው ያብራራል። ይህን አገር አቀፍ ምርጫ ለማካሄድ የኢትዮጵያ ምርጫ ቦርድ የሶስት ነጥብ ሰባት ቢሊዮን ብር በጀት እንዲፈቀድለት ለተወካዮች ምክር ቤት ጥያቄ አቅርበዋል። ይህን ያህል ከፍተኛ በጀት ለምን መጠየቅ እንዳስፈለገ የቦርዱን ሊቀመንበር ወይዘሪት ብርቱካን ሚደቅሳን ጠይቀናቸው ነበረ ከፍ ያደረገው አንደኛ የምርጫ አስፈጻሚዎች ምልመላ፣ ከዚህ ቀደም የነበረውን እንዳለ ለመቀየር ወስነናል እና ለምንድን ነው ያ የምርጫ አስፈጻሚዎች በየምርጫ ጣቢያው መጥተው የሚያስፈጽሙ፣ አሁን በመጨረሻው ምርጫ እንኳን ወደ 250 ሺህ ሰውን የተሳተፈው ምርጫን ለማስፈጸም ማለት ነው። እና እነዚህ ሰዎች የሚመጡት ቀጥታ ከመንግስት ስራ ላይ ነው ተመልምለው የሚመጡት። እንግዲህ ያለመታደል ሆኖ የመንግስት መዋቅርና የፓርቲ መዋቅር አንድ ላይ ተዋህዶ የነበረበት ስርዓት ውስጥ እንደነበር ሁላችን እናውቃለን ከዛ የተነሳ ሊደረጉ የነበሩ ምርጫዎች ላይ ከፍተኛ የታማኒነት ጉድለት ነበረው ማለት ነው ስለዚህ ያንን እንዳለ መቀየር እንዳለብን አምነን ስለሆነም ይላሉ ወይዘሪት ብርቱካን ቀደም ሲል ከመንግስት መስሪያ ቤቶች ለምርጫ አስፈጻሚነት ለሚደለደሉት ሰዎች የሚሰጠው አበልም ሆነ ድጎማ በእጅጉ አነስተኛ ነበረ ቦርዱ አሁን ሊከተለው የወሰነው መንገድ ግን የተለየ ነው አሁን ግን እነዛን አስፈጻሚዎች በችሎታቸው በአካባቢያቸው ባለው የሕዝብ ተቀባይነት፣ ምርጫን በማስፈጸም ባላቸው ብቃት፣ ከዚህ ውጭ ካለ የህብረተሰብ ክፍል በግልጽ ለመመልመል ፈልገናል። ስለዚህ ያን ምልመላ በምናደርግበት ጊዜ አሳታፊ መሆኑ ግልጽ በሆነ በተቀመጡ መስፈርቶች መፈጸሙ እንደተጠበቀ ሆኖ ምርጫን ለሚያስፈጽሙበት ጊዜ ራሳቸውን የሚያቆዩበት ለሆቴል የሚከፍሉ ሊሆን ይችላል እንዳስፈላጊነቱ የአበል ክፍያም ነው። በጣም መጠነኛ ነው፣ ግን ቁጥራቸው በጣም ሰፊ ስለሆነ በጀታችንን በከፍተኛ ሁኔታ ከፍ አድርጎታል እና ግን ይሄ አጠቃላይ የምርጫ ታማኒነትና ወይም ታማኒ አለመሆን ወይም ትክክለኛ እውነተኛ ምርጫ መሆንና አለመሆን በአጠቃላይ በዋናነት የሚወሰነው የምርጫ ጣቢያዎች ላይ ስለሆነ ያንን መለወጥ እጅግ አስፈላጊ በመሆኑ ከፍ ያለ ገንዘብም ቢሆን ለመጠየቅ ወስነናል። በዚህ ሀገር ላይ እስከዛሬ የተካሄዱትን ምርጫዎች ታማኝነት፣ ተቀባይነት የሚያሳጣው ትልቁ ነገር ገዢው መንግስት ወይም አስተዳዳሪው በስልጣን ላይ ያለው መንግስትና ይሄ ምርጫ ቦርድ በጥብቅ የተሳሰሩና እንዳውም አንዱ እጅ እንደሆነ ስለሚታወቅና ስለሚገመትም ጭምር ነው። በዚያ ምክንያት ነው ተአማኒነት የሚያጣው ምርጫ ሁልጊዜም ቢሆን ብዙ ጊዜ። በአሁኑ ጊዜ ይህንን ወሳኝ የሆነ የአወቃቀር ጉዳይ በትክክል ህዝብ ይቀበለው የሚችል ነው ተብሎ የሚታይ ነገር አለ። በአወቃቀሩ ረገድ አሁንም እኛ አይ እመኑን እኛ ልዩነን ማለት አይደለም። እንፈልገው የምናደርጋቸው ነገሮች ለማንም የማያዳላ ለዚህ ለዚህ የማይል ህዝቡም በቀጥታ ውሳኔዎቻችን አፈጻጸሞቻችንን በትክክል ማየት መረዳት የሚችልበት መረጃ ማግኘት የሚችልበት ሚዲያዎችም እንደዛ የሲቪል ማህበረሰብም እንደዛና ትክክለኛ ሚዛናዊ የሆነ አሰራር እንደምንተገብር ማንም ታዛቢ መጥቶ መረዳት የሚችልበት ሁኔታ እንፈጥራለን። ቅድም ያልኳቸው ማሻሻያዎችም አላማቸውም ግባቸውም ይሄ ነው እና በትክክለኛ ሚዛናዊነታችንን ለመረዳት ፈልጎ ለሚመለከት ለሚጠይቅ ወገን ሁላ ገለልተኝነታችን ግልጽ ሆኖ ይገኛል ብዬ ነው የማምነው። አሰራራችንም እንደዛ ሆኖ ነው የሚቀጥለው። ለበጀቱ ከፍ ማለት ሌሎች ምክንያቶች እንዳሉም ወይዘሪት ብርቱካን ዘርዝረዋል። ከእነዚህም መካከል የምርጫ ኮረጆዎችን በግልጽ በሚያሳዩ ሳጥኖች መቀየር፣ በአንድ የምርጫ ጣቢያ ሁለት ሳጥኖችን ማስቀመጥ፣ እያንዳንዱ ድምፅ የመስጫ ወረቀት የደህንነት መለያ ቁጥርና የተወዳዳሪ ምስልን የያዘ በሌላ አካል ሊዘጋጅ እንደማይችል ሆኖ መታተሙና የመሳሰሉት ታሳቢዎች ከስሌት እንደገቡ ሊቀመንበሯ አስረድተዋል። ከዚህ በጀት ውስጥ ቦርዱ ከተለያዩ ዓለም አቀፍ አጋር አገሮች ወደ 900 ሚሊዮን ብር ግምት ያለው እገዛ ለማሰባሰብ አቅደዋል። መለስካቸው ካቸው አመሀ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ። መለስካቸውን ለዝግጅቱ እናመሰግናለን። ሀያ ስምንተኛው ዓመት የግንቦት ሀያ መታሰቢያ በትግራይ ክልል በአክሱም ከተማ በዛሬው ዕለት ተከብሮ መዋሉን ገልጾ የመቐለው ዘጋቢያችን ሙሉጌታ አጽብሃ ከስፍራው ያደረሰን ዘገባ ነው ተከታዩ። በመድረኩ የተገኙት የትግራይ ክልል ምክትል አስተዳዳሪ ዶክተር ደብረጽዮን ገብረ ሚካኤል ባሰሙት ንግግር የዘንድሮው ግንቦት ሀያ ሲታሰብ የኢትዮጵያ ብሔር ብሔረሰቦች በሙሉ በአንድ ሆነን ሀገሪቱን ከመፍረስ አደጋና ከግጭት አዙሪት ለማውጣት አብረን ልንታገል ይገባል ብለዋል ለዝርዝሩ ወደ ሙሉጌታ በትግራይ ክልል በአክሱም ከተማ በተከበረው በኢትዮጵያ የመንግስት ለውጥ የተካሄደበት ግንቦት 20 የከተማዋ ነዋሪዎች የአክሱም ዩኒቨርሲቲ ማህበረሰብ የክልሉ ከፍተኛ አመራሮች ተሳትፈዋል የከተማዋ ምክትል ከንቲባ አቶ ኤልያስ ካህሳይ ከተማዋ በአሁኑ ጊዜ በለውጥ ጎዳና ላይ እንደምትገኝ ገልጿል ይህም የድሉ ውጤት አካል ነው ብለዋል አብዛ ታሪካዊትን ጥንታዊትን ከተማና ከተማ አክሱም ብብርክ ክልል በዛሬ ዕለት በዚች ጥንታዊትና ታሪካዊ ከተማ አክሱም በክልል ደረጃ የግንቦት ሃያ የድል በዓል ስናከብር ባለፉት 28 ዓመታት በድርጅታችን ህወሀት የተመዘገበ ውጤት በመያዝ በከተማችን ተጀምረው ያሉ የልማት ስራዎች ህዝባችንን እያሳተፍን በመሆናችን ውጤት እያስመዘገብን እንገኛለን፣ ነው ያሉት የበዓሉ የክብር እንግዳ የትግራይ ክልል ምክትል ርዕሰ መስተዳድር ዶክተር ደብረጽዮን ገብረ ሚካኤል ለግንቦት ሃያ የድል በዓል እንኳን አደረሳችሁ በማለት የጀመሩ ንግግራቸው፣ ገዢዎች ለጊዜው እንጂ ለሁልጊዜ በህዝብ ጫንቃ እንደማይቆዩ የሚያስተምር ሁልጊዜም ልንዘክረው የሚገባ በዓል ነው ብለዋል። ብዛ ዕለት ኩሉ ኢትዮጵያዊ ብዝተፈላለየ አግባብ በብ ከባቢኡ በብ ዝመስሎ የችለት ሁሉም ኢትዮጵያውያን በተለያየ አገባብ በየአካባቢው በመሰለው አካሄድ ከደርግ ተጋጥሞ ያሸነፈባት ቀን ነው። በተለይ የትግራይ ህዝብ የሰላ ጫፍ የደማዊ ውጊያ በመሆን ሁሉ ህዝባችን ከጫፍ እስከ ጫፍ የተሰለፈበት ለ17 ዓመታት መራራ የትጥቅ ትግል አካሂዶ እንደ ህዝብ ብዙ መስዋዕት ከፍሎ ኪሳራዎችንም ተሸክሟል። ግንቦት 20 1983 ዓ.ም ስርዓት ፈርሶ የኢትዮጵያ አዲስ ታሪክ ተመዝግቧል ነው ያሉት። ምክትል ርዕሰ መስተዳድሩ በዚህ ንግግራቸው በኢትዮጵያ አለ ስለሚሉት የፖለቲካ ችግር ማንስቷል። በአሁኑ ጊዜ የኢትዮ ኢትዮጵያ ህገ መንግስትና ፌዴራላዊ ስርዓት ለማፍረስ የሚሰሩ አሉ ብለዋል። በብዙ አካባቢዎች ሰላምም የለም፣ ዜጎች የተፈናቀሉ ነው ብለዋል። የትግራይ ህዝብም ለሁሉም ነገር ዝግጁ እንዲሆን መልእክት አስተላልፏል። በዛ ታሪካዊት ዕለት ዕስራ ግንቦት ካብ ዓወት ብረታዊ ቃልስናታ ማሄርና ህዝቡን ከም ቀደሙ በዚህ ታሪካዊ ቀን ግንቦት 20 ከትጥቅ ትግላችን ተምረን አሁንም የትግራይ ህዝብ እንደቀድመው ለሁሉም ነገር ዝግጁ መሆን አለበት። እነዚያ አድሃሪያን ኃይሎች በትጥቅ ትግሉ የደረሰባቸውን ሽንፈት ለመበቀል ሳይቀር የሚያልሙ ስለሆኑ ለትግላችን ድል ምክንያት የሆኑት አቅሞቻችንና እሴቶቻችንን አሳድሰን አጠንክረን በመሄድ የሚታየው የፖለቲካ ሁኔታ እስከሚቀየር የትግራይ ህዝብ ሁለንትናዊ የመመከት ስራ በጽናት የተጀመረው የህዳሴ ጉዞ ልታስቀጥል ይገባል ብለዋል። በክልሉ ዲሞክራሲ ለማስፈንና ማህበራዊ ፍትህን ለማረጋገጥ ትኩረት አድርገን እንሰራለን ብለዋል። የትግራይ ህዝብ ሁሉንም የኢትዮጵያ ህዝቦች የሚያከብር ከማንም ጋር መጣላት የማይፈልግ ነው ብለዋል። የህዝቦች ፍላጎትና ጥቅም አንድ ስለሆነ የትግራይ ህዝብም ከአማራ ህዝብ ጋር ይሁን ከሌላው ጋር የሚያዛምደው እንጂ የሚያጣላው አንድም ጉዳይ ለ የለም ብለዋል። ምክትል ስ መስተዳድሩ ህዝብ እያናቆሩ ስልጣን ለመያዝና በስልጣን ለመቆየት የሚፈልጉ ሀይሎች ያሏቸውንም ልንታገላቸው ይገባል ብለዋል ዕለት ዒስራ ግንቦት ትነክብር ሀገር ና ኢትዮጵያ ነ መቋረ ዘይውል ዕንክሊል ቅልውላውን ምብትታንን ከይተኣቱ ግንቦት ሀያ ስና ከብር ሀገራችን ኢትዮጵያ ወደ ማያባራ አዙሪት ቀውስና መበታተን እንዳትገባ፣ ህገ መንግስታችንና ፌዴራላዊ ስርአታችን እንዲከበር ሁላችንም እንድንታገል የትግራይ ህዝብና መንግስት ጥሪውን ያቀርባል። በተለይ ደግሞ በቀጣይ ዓመት የሚካሄደውን ሀገር አቀፍ ምርጫ በጊዜውና በአግባቡ አለማካሄድ ማለት ህገ መንግስቱና የፌዴራል ስርዓቱን እንዲፈርስ መፍቀድ በመሆኑ ሁለንተናዊ ጥረት ተደርጎ ምርጫ በህገ መንግስቱ መሰረት እንዲካሄድ ሁሉንም ያሳተፈ የተስተካከለ አፈጻጸም እንዲኖር ማድረግ ለሀገር ያለው አስተዋጽኦ ትልቅ በመሆኑ ሁሉም ሊታገልለት ይገባል ነው ያሉት። ከኤርትራውያን ጋር በመሆን የከፈልነው መስዋዕትነት እናከብራለን በማለት የተናገሩት ዶክተር ደብረጽዮን ይህ በዓል የኤርትራውያንም ድል የሚዘከርበት ነውና እንኳን አደረሳችሁ ብለዋል። የተጀመረው የሰላም ሂደት የሁለቱንም ህዝቦች ጥቅም በሚያረጋግጥና በተሟላ ስርዓት እንዲሄድ ለማድረግ በኩላችን አስተዋጽኦ እናበረክታለን በማለትም ተናግሯል። ለአሜሪካ ድምጽ ሙልጌታ ጽብሀ መቀለም። ሙልጌታን ለዘገባው እናመሰግናለን። አድማጮች የድሬዳዋ እሴቶች የድሬዳዋን እሴቶች መመለስ ይላል። ወደ ምስራቅ ኢትዮጵያ የሚያሸጋግረን ተከታዩ የአዲስ ቸኮል ዘገባ ደግሞ ከ28 ዓመታት በፊት የመንግስት ለውጥ ሲደረግ የድሬዳዋ ነዋሪዎች አስቸጋሪውን ጊዜ በመደጋገፍ አሳልፈውት ነበር። ያ ማህበራዊ ትስስር ግን ከቅርብ ጊዜ ወዲህ ፈተና ላይ ወድቆ ቆይተዋል ይለናል። በዚህም በሰፈርና በብሔር ተከታታይ ግጭቶች ተከስተዋል። በከተማ ውስጥም በተለያዩ ጊዜያት ከ አስራ አምስት በላይ ነዋሪዎች በነኚህ ግጭቶች የተነሳ ህይወታቸውን አጥተዋል። ሌሎች በርካታ የከተማዋ ነዋሪዎች ደግሞ ከቀያቸው ተፈናቅለዋል። እነኚህን ግጭቶች ለማስቀረት በየቀበሌዎች የእርቅ መድረኮች እየተዘጋጁ ናቸው። የረመዳንን ጾም ምክንያት በማድረግም ጾምን በጋራ የመፍታትና የጸሎት ሥነ ሥርዓቶች በተለያዩ ብሔር ተወላጆች መካከል እየተካሄዱ መሆኑን ጠቅሶ በዚህ ምን ያህል ዘላቂ መፍትሄ ይገኛል? ነዋሪውን ወደ ቀድሞ ፍቅርና መተሳሰቡ ለመመለስስ ምን ቢደረግ ይሻላል? የሚለውን ይዘው አዲስ ቸኮል ተከታዩን ይዞ ቀርበዋል። በወረሃ ግንቦት የዛሬ 28 ዓመት በተለይ ኮሎኔል መንግስቱ ኃይለማርያም ወደ ዝምባብዌ ከሄዱ ጀምሮ ድሬዳዋ ላይ የወታደራዊ መንግስት አልነበርም። አዲሱ ኢህአዴግም ከተማዋን ሙሉ በሙሉ አልተቆጣጠራትም ነበር በዚህ ጊዜ ግን የዚያድ ባሪዋ ሶማሊያ መንግስት ባላንጣ የነበረችው ሀገራችን በርካታ ወታደሮቿ የኢትዮ ሶማሊያ ድንበርን መጠበቃቸውን ትተው ከነ ጥጥቃቸው ድሬዳዋን አጥለቅልቀዋት ነበር። ቁጥራቸው ከ15ሺ እስከ 20ሺ ሊደርስ እንደሚችል የተለያዩ ነዋሪዎች ግምት ነው። እነኚህን ትጥቅ ያልፈቱ የቀድሞ ሰራዊት አባላት የመመገብ የማልበስና ወደ ቤተሰቦቻቸው መሄድ የሚፈልጉትን የመሸኘት ኃላፊነት የወደቀው በከተማዋ ነዋሪዎች ላይ ነበር። በወቅቱ የከተማዋ ነዋሪ ስላደረጉት የደቻቱ አካባቢ ነዋሪው አቶ ገብሬ እንዲህ አስታውሳሉ። ቁጥራቸው በጣም በርካታ ነው። ከተማው በሙሉ አጥለቀለቁት። ሁኔታቸው በጣም ያሳዝን ነበረ። ሰውነታቸው ተጎሳቁለዋል። ልብሳቸው መንችከዋል። በዚሁ ምክንያት በተለይ እዚህ ከዚራና ደቻቱ አካባቢ በጣም በርካታ የሆነ ህዝብ ተሰባስቦ ምግብ በማሰባሰብ በጥቅሉ ህዝቡ ነበረ የሚቀልባቸው። ሁሉም የከተማው ነዋሪ ነው። በየሰው አብዛኛው የከተማው ነዋሪ ህዝብ ወሬ የሰማ ብን ያላያቸው ወሬ የሰማ ከአዲስ ከተማ አካባቢም ከለገሀሬ አካባቢም ከአፈቴሳ አካባቢም የተለያዩ አካባቢዎች አብዛኛዎቹ ያረፉበት እዚህ አካባቢ ስለነበረ እኛ በእድራችን አማካይነትም የተወሰነ አስተዋጽኦ በተለይ በሴቶች አማካይነት ተደራጅተው ምግብ እየሰሩ ምን እያሉ ቡናም፣ ልብስ ምናምን ያልነበራቸው ሰዎችንም ጭምር ልብስም ጭምር በመስጠት እስከ መጨረሻ ድረስ አሁን ደስ የሚል እና ፈጣሪ የሚወደው ስራ ነበረ በድሬዳዋ አካባቢ የተሰራው። መንግስት በሌለበት ሁኔታ እርስ በርስ ከመደጋገፍ እና በፍቅር ከመኖር ባሻገር ለሌሎች ይተርፍ የነበረው ያንንም አስቸጋሪ ጊዜ ያለ ኮሽታ ያሳለፈው የድሬዳዋ ነዋሪ ባለፉት ጥቂት ዓመታት በብሔርና ሃይማኖት ላይ የተመረከዙ ግጭቶች ሲያስተናግድ ነበር። በዚህም በከተማዋ ብቻ ከ15 በላይ ሰዎች ሞተዋል። ቁጥራቸው በውል ያልታወቁ ነዋሪዎች ከሰፈራቸው ተፈናቅለው ብሔራቸው ወደሚበዛበት ሰፈር እስከ መሄድና በጋራ መጠለያ ማዕከል እስከ መኖር ደርሰዋል። ቀድሞ ከለመዱት አንጻር ወደዚህ አይነት የእርስ በርስ ጥቃት በመግባታቸው ግን ብዙዎች ያዝናሉ። የሶማሌ ብሔር ተወላጁ ኢብራሂም ድንዲ ይላል። እኔ እንደዛ አይነት ነገር ሳይ በጣም ይሰማኝ ነበረ። ጤናዬ ራሱ እስከመሳት ደረሰ። ያለበት ነው ምደርሰው ለምን ድሬዳዋ ከሁሉም ብሔር ስታየው ማጣትና ማስቀየም ማንፈልጋቸው ጓደኞችና ቤተሰቦች አሉ። እነሱ ሁላ በተከሰተው ነገር ዘመድ እያጣን ነው፣ እያደግ ነው። በብሄር ሶማሌ ቢሆኑም ድሬዳዋ ከሚኖሩ ብሔር በሙላ ጓደኞችና ቤተሰብ አለኝ። ስለዚህ የብሄር ነገር ሲመጣ በቃ ህመም ነው። ሰሞኑ ነው እንደውም ጤናዬ ወደ ቀድሞ እንትን እየተመለሰ ያለው እንጂ በጣም እየተሰማኝ ነው። በዚህ ጉዳይ በአሁኑ ሰዓት በሰፈርም በብሔርም የተጋጩትን ለማስታረቅ በየቀበሎች የእርቅ ፕሮግራሞች እየተዘጋጁ ናቸው። ከሳምንታት በፊት የአስተዳደሩ አመራሮችና ጀዋር መሐመድ የተገኙባቸው የእርቅ ፕሮግራሞች ነበሩ። ባለፈው ሳምንትም በመስቀለኛና ገንደ ተስፋ ነዋሪዎች መካከል የእርቅ መድረኮች ተዘጋጅተው ነበር። በትላንትና ውለትም እንዲሁ የዜሮ ስምንት ቀበሌ በተለምዶ ለጋሬ የአፍጥር ፕሮግራም አዘጋጅቶ በፕሮግራሙ ከኦሮሞዎችና ሶማሌዎች ባሻገር ለክርስቲያኖችን ፍየል በማረድ የመቀራረብና የአብሮነት ምሽት ተካሂዶ ነበር። የአስተዳደሩ ከፍተኛ አመራሮችም ተሳታፊ ነበሩ። ወደ ቀደመ ፍቅር የመመለስ ፍላጎቱ በአብዛኛው ነዋሪ ዘንድ የሚታይና በየመድረኮች የሚንጸባረቅ ቢሆንም በዚህ አካሄድ ግን ምን ያህል ስኬታማ መሆን ይቻላል? ሌሎች መፍትሄዎች ሲኖሩ ይሆኖ ብለን የከተማ ነዋሪና የሕግ ባለሙያ የሆኑት አቶ ፋሚ ዳንኤል እናናግረን ነበር። እንደዚህ የተጀመሩ የእርቅ ፕሮግራሞች በጣም ደስ የሚያሰኙ ናቸው። ግን ደግሞ የሚዲያ ስደታ ብቻ ሆኖ እንዳይቀር ስጋት አለን። አሁን እኔ በኢትዮጵያ የከተሞች ታሪክ ውስጥ ከአንድ ቀበሌ ወደ ሌላ ቀበሌ የተሰደደበት ዜጋ የተሰደደበት ቀበሌ ድሬዳዋ ከተማ ላይ ብቻ ያለው እና ከቀበሌ ቀበሌ የተሰደዱ ሰዎች ወደ መኖሪያ ቅያቸው ሊመለሱ ይገባል። ያ ካልሆነ ግን ዘላቂነቱ አጠራጣሪ ያል የተፈናቀሉ ዜጎች ሲመለሱ እርቁ ሙሉ ይሆናል የሚዘጠናል በዋናነት ኔ አሁን ፖለቲካል ሊሳኔ ሻል ድሬዳዋ ጉዳይ አስተዳደሩ በሚያፈዝ ሜዳ ብሔርን ከብሔር እያጋጨ የራሳቸው የፖለቲካ ትርፍ ሲባል የሚያሳላ ስራ የሚሰሩ ስለዚህ እነዚህ ሰዎች ላይ ሕግን የማስከበር ስራ ሊሰራ ይገባል፣ በሕግም ሊጠየቁ ይገባል። ሁለተኛው ማህበረሰብ የሴቶቻችን አሉ፣ ጀስት ሚገለቡ ትምህርት ቤቶች አሉ፣ በአካባቢያችን እድር ይኖራል። ወላጆች ልጆቻቸውን ደግሞ ጀስት ቀድሞ የነበራቸውን ፍቅር ሊያስተምሩ ይገባል። አብረን የመኖር መልካም የሆነው ሴታች

አዲሱ የከተማዋ ከንቲባ አቶ ማህዲ ግሬ በተለያዩ መድረኮች የከተማዋን እሴቶች ለመመለስ ይናገራሉ። አብዛኛው ነዋሪም የድሬዳዋ እሴቶች የሆኑት እንግዳ ተቀባይነት፣ አብሮነት፣ መተሳሰብና ግልጽነት ተመልሰውለት ማየት ይፈልጋል። ለአሜሪካ ድምጽ አዲስ ቸኮል ከድሬዳዋ አዲስ። እናመሰግናለን አድማጮች። አሁን ውይይት የዩናይትድ ስቴትሱ የኢትዮጵያውያን የሽልማት ድርጅት ማህበረ ግዩራን ዘረ ኢትዮጵያ በእንግሊዝኛው አህጽረቱ ሲድ ዓመታዊ ልዩ እውቅናና የሽልማት ስነ ስርዓት ከትላንት በስቲያ እሁድ ምሽት ተካሂዷል። በብዙ መቶዎች የተቆጠሩ ከዋሽንግተን ዲሲና አካባቢው ከተለያዩ የዩናይትድ ስቴትስ ግዛቶችና ከአዲስ አበባ የሚመጡ እንግዶች፣ ታዳሚዎች በተገኙበት በ27ተኛው ዓመት ልዩ የሽልማት ስነ ስርዓት በላቀ ስራቸው የተመረጡ ዘጠኝ ኢትዮጵያውያትና ትውልደ ኢትዮጵያ አሜሪካውያት ለእውቅናና ለክብር በቅተዋል። ስነ ስርዓቱን የተከታተለው አሉላ ከበደ ከተሸላሚዎቹ ሦስቱን ወዲህ ወደ ስቱዲዮ ጋብዞ አወያይቷል። ቀጥሎ ይቀርባል። ከኢትዮጵያ ድረስ የመጣችሁበት ዘጠኝ ሆናችሁ ከሌሎች መሰሎቻችሁ ጋር የተጋራችሁት ሽልማት ምሽት በትናንትና እለት ተከናውኗል። ትልቅ ክብርና ሽልማት ነው። እስኪ ከስሜቱ እንነሳ። የተነበረች ካንቺን ጀምር። ያው እንግዲህ ትላንት ዘጠኝ ነበር፣ ዓለም ዘጠኝ ነው ነበር የሚባለው አይደል? ስለዚህ ዓለም ዘጠኝ ሆኖ ነበረ ትላንትና። በጣም የሚያስደስት ነው። ካፕቴን ሀምሳለን ጨምሮ ጁሊያን፣ መርህቱ፣ ሲስተር ልደት፣ ሌሎችም ሄለን፣ ክብርት መዓዛ እንዲሁም ዘጠኝ ነበር። እንግዲህ አለም ዘጠኝ ሆና ነበር ብዬ ነው ማስበው። አብረውን ነው ያመሹት። ከዛ በላይ ደግሞ ወጣቶቹን ስድስቱን አምስቱ ሴቶች እና አንዱ ብርቅዬ ወንድ ገብርኤልን ጨምሮ ወጣቶቹ እነዚህ የነገ ተስፋዎቻችን ጭምር የታዩበት ነበርና ለእኛ አለም ዘጠኝ ለእነሱ ደግሞ አለም ስድስት ሆኖ በጣም ጥሩ ሆነን ነው ያመሸ ነው። በጣም ትልቅ ትልቅ ምሽት ነበር፣ የደስታ ምሽት ነበር። ተባባሪ ፕሮፌሰር አለም ጸሀይ በጣም ደስ የሚል ነው። ዋናው ደስ ያለኝ እኔ የወጣቶቹ አብዛኞቹ እዚሁ ተወልደው ያደጉ ናቸው። በጣም ያስገረመኝ የሰሩ ስራ ነው። በዚህ እድሜ በአስራ ሰባት አመት ምናልባት አስራ ስምንት የሆናቸው እንደሆን ጊዜው የሀያ አራት ሰዓት እንዴት በቃቸው? ትምህርት ቤት ሄደው የተለያየ ሙያ የተለያየ የማህበረሰብ አገልግሎት መስጠታቸው እና እንደኚህ ልጆች ጋር እኔ እዛ እኔ እንግዲህ በእድሜም እና በአጠቃላይ በነበረን ጊዜ የሰራሁት ምንም አያስገርምም ይሆናል እንደዛ ብዬ ነው የማስበው። የእነሱ ግን በጣም ነው ያስገረመኝ። የተደሰትኩት እነሱን በማግኘት እና በተጨማሪም ደግሞ ሌሎቹንም በተለያየ ሙያ ተሰልፈው ውጤታማ ሆነው እንደዚህ አይነት ኢትዮጵያውያኖች ያዘጋጁት የኢትዮጵያዊ ማህበር ያዘጋጀው ፕሮግራም ላይ አንድ መድረክ ላይ መገናኘታችን በጣም አስደስቶኛል። ኛል የማውቃቸው ሰዎች ሁለት ነበሩ፣ ሮማዛንና ወጣቷን ጓደኛዬን የት ነበርሽን። ሌሎቹን በስም ነው እንጂ አግኝቻቸውም አላውቅም እና በጣም ነው የተደሰትኩት። ከእድሜያቸው በላይ የሰሩ ይመስላል ኢኮኖሚን ተራቱትል እኔም ለቶ ከሆነ በጣም ደስ የሚል ምሽት እና በጣም ደስ የሚል ፕሮግራም ነበር ያሳለፍ ነው። ይህን ክብር ደግሞ እንግዲህ ክህቶች ጋር በማግኘት በጣም ደስ ብሎኛል። ይሄ እንግዲህ ከዚህ በፊት ለሰራችሁት ስራ እናመሰግናለን። አሁን ደግሞ ያላችሁበትን በርቶ ለማለት ነውና ስለሆነም ይሄ መሰጠቱ ላለፈው ለሰራንበት ስራ፣ ሌሎች ተተኪዎች ሞራል የሚያገኙበት የምነሳሱበት፣ እዚህ ቦታ እንደርሳለን የሚሉበት ነው። ሌላ ደግሞ አሁን እኛ ላለንበት ስራ ሁላችንም እንግዲህ እንደምታወቁ በተለያየ ስራ ላይ ነው ያለነው እና ሀገራችን ኢትዮጵያ ለማገዝ ሁላችን የግላችን ጥረት እያደረግን ነው ከምመለከተው አካል ጋር ስለሆነም እንግዲህ ይሄ ትልቅ ሸክም ነው። እንደገና ሌላ ሸክም ተሸክመና፣ ምክንያቱም ይሄ ስጦታ ወይ ደግሞ ይሄ ክብር ሽልማቱ አስቀምጦ ይህንን ተቀብሎና አስቀምጦ ሳይሆን የያዛችሁ ስስራ በደንብ ስሩ፣ እንደገና በርቱ፣ ተበራቱ፣ የበለጠ ተነሳሱ ለማለት ነው እና በአጠቃላይ ደስ ላል ስነሳ ተቀብለናል። እኛም በክብር ተቀብለናል። በክብር ስለተጠራ ነው። መልካም ከኃላፊነት ጋር ይመጣል። ምናልባትም የሚቀጥለው ሀሳብ ጋር ይገናኛል። የትነበር እሺ። አሁንም ወደ አንቺ ልመለስ። የትላንትናው ምሽት የሴቶች ምሽት ብቻ ሳይሆን ቀደም ብሎ ኮሎኔል ደራርቱ እንዳነሳችው ከኢትዮጵያ ጉዳይ ጋርም የተገናኘ ይመስላል። በመድረኩ ተደጋግሞ ይነሳ ነበረ። የሴቶች አመቱ የሆነም ይመስላል ሴቶች መሆናችሁ ብቻ ሳይሆን ተስፋ ከተጣለበት ስራ ጋርም ም እያያዛል። እስኪ እርስ በርሳችሁን እንድትነጋገሩ እናደርግ። ምን ልዩ ያደርገዋል? በኢትዮጵያ ያለውንም እንቅስቃሴ ጨምሮ በኃላፊነቱም ትሰሯቸው ስራዎች አሉ። አይ ልክ ነው። እንግዲህ ስለ ኢትዮጵያ እንኳ ሲወራ በሴት ጾታ ነው አደል የሚወራው። ሀገሬ እንዲናውና ስለ ሴቶች ስለ ኢትዮጵያ ታወራለ። እኛ ቅድሚያ የምንሰጠው ሌላ ነገር የለንም እና በጣም ትልቅ ነገር ነው ብዙ ሴቶች መሆናችን ምናልባት ግን እንዲህ አይነት ፕሮግራሞች ምንድን ነው የሚሆኑት? የአንድ ጊዜ ብቻ መርሃ ግብር ይሆኑና ሌላ ጊዜ ወንዶች ብቻ ይሆናሉ፣ ይመለሳሉ። ምናልባት ግን ከትላንቱ ትልቅ መድረክ እንደ ቀሪ ቅርስ እንወስደዋለን ብዬ የማስበው ወይም እንደ አቋም ሆኖ ይቀጥላል ብዬ የማስበው እቺ ዓለም የወንዶችና የሴቶች ናት። ወንዶችና ሴቶች እኩል እኩል ሊጋሯት ስለሚገባ፣ ምናልባት የማህበረ ግዩራን ማህበሩ ራሱ ከዚህ በኋላ እንደ አቋም ሀምሳ ፐርሰንት ሴቶችን የማይወክል እነሱን የማያከብር ክብረ በዓል አላደርግም ብሎ ወደፊት የሚሄድበት ይሆናል ብዬ ነው የማስበው። የእኛ አንድ ጊዜ ብቻ መታየቱ ለአሁኑ ደስ ይላል። ግን እኔ ለወደፊት ሴቶችን ብቻ ለብቻቸው እንደዚህ እያረጉ መሄዱ አንደኛ በጣም ብዙ ሰውንም ስጋት ውስጥ ይጥላል፣ ወንዶችን ስጋት ውስጥ ይጥላል። ስለዚህ እኔም የማስበው የትላንቱ እንደ መነሻ ጥሩ ነው። ግን እንደ መንገድ አለም ሁለታችንንም ትፈልጋለች። ሴቶች ደግሞ ሲባል የእኛ ብቻ የተወሰኑ ነው እዚህ ጋ የቀረብ ነው ብቻ ያልቀረቡ አሉ አርብቶ አደር ሴቶች አሉ፣ ነጋዴ ሴቶች አሉ። በመቀነታቸው ቋጥረው የሚያተርፉ እነሱን ሁሉ የሚወክል ገጽታ ስለ ህይወት ሲነሳ፣ ስለ ስብእና ሲነሳ፣ ስለ ሴት ልጅ ላይ ይነሳ አይችልምና፣ ስለ ስፖርት ካወሩ ሴት ስፖርተኞችን፣ ስለ ትምህርት፣ ስለ ልሂቃን ካወሩ እንደ ፕሮፌሰር አለምፀሐይ አይነት ሴት ልሂቃንን ይዘው መሄድ እንዲችሉ፣ እንደ አቋም ሴቶች የሌሉበት የወንዶች ዓለም፣ ወንዶች የሌሉበት ሴቶች ዓለም ማየት አንፈልግም የሚል አቋም ይዞ የሚራመድበት ይመስለኛል። መልካም ማሳያ ይሆናል ነው። ፕሮፌሰር ያለም ጸሀይ ሌሎችን ስለማነቃቃት እናንተ አሁን የተከበራችሁበት ሌሎችንም እንዲያነቃቃ ታዳጊውን ትውልድ በአርአያነት እንድትታዩ ነውና ከዛ አንጻርስ እኔ በጣም ልቤ ውስጥ ያለው ወይም ከልቤ ሁልጊዜ የምከተለው ነገር ምንድን ነው? ሌሎችን መምህርም ስለሆንኩም ሊሆናል። ወጣቶች ጋር ነው ህይወቴ በሙሉ ለዚህም አንዳንድ ጓደኞቼ እንዴ ሲያዩኝ አልተቀየርሽም ይላሉ። የወጣቱ ኤነርጂ ወደ እኔ እየመጣም ይሆናል እና ማበረታታቱ በጣም አስፈላጊ ነው። ምክንያቱም ችሎታ እያላቸው ፍርሀት አለ፣ የመውደቅ ፍርሀት አለ። አንድ ነገር ብጀምረው እወድቃለሁ። መውደቅ ደግሞ አንደኛ በቤተሰብን በኩል ተቀባይነት አይኖረውም እንግዲህ እኔ ብዙ ጊዜ ከተማሪዎች ጋር ስለሆነ የማሳልፎ በምርምርም ወደ ገጠር ሄጄ ገጠር ሴቶች፣ ወጣቶች ስለማገኝ አንድ ጊዜ ስለወደቅኩት ምሳሌ አስረዳቸዋለሁ እንዲበረታቱ። እና ያን የምሰጣቸው ምሳሌ እዚህም ልድገመውና እኔ እላቸዋለሁ በየጊዜው። ሁለተኛ ደረጃ ትምህርት ስጨርስ ተሸልሜ በእድሜም ከነበሩ ትንሽ አነስል ነበረ። በስ ተብዬ ዩኒቨርሲቲ ገባሁ እላቸዋለሁ። እዛ ገብቼ በቃ ልቤ ትንሽ የጉርምስና ምንምን በቃ ሁሉ ነገር የሚያቅተኝ አይመስለኝም ነበር። ከዛ የመጀመሪያው ሴሜስተር ላይ በመጥፎ ውጤት ለመባረር ትንሽ ነጥብ ሲጎል ነው ያለፍኩት። ምክርም የሚሰጠኝም የለም ሁሉን ነገር የማውቀውና ጎበዝ ሆኜ ነበር ራሴን ገመትኩት። ከዛ ደነገጥኩ። ለካ ትክክል መንገድ አልነበረም ያዝኩት። ስለዚህ ለወድቅ ብዬ ከዛ ራሴን አበረታትቼ በደንብ ሰርቼ ነው እዚህ ደረጃ የደረስኩት። አድማጮቹ ውይይቱ ተጀመረ እንጂ አላበቃም። ሰዓታችን በማለቁ ግን ማሳደር ሊኖርብን ነው። በነገው ምሽት ከሶስት ሰዓት ላይ እንመለሳለን። አሁን የትግርኛ ስርጭት ይቀጥላል። በእኛ በኩል ሰላም ደህና ደሩ።